የአዳማው ሎጂስቲክ ሀብ የማጓጓዣና ስርጭት ማዕከል በዓለም የምግብ ድርጅትና ሌሎች ድጋፍ ሰጪ አማካኝነት ተስፋፍቶ በመታደሱ አቅሙና ቅልጥፍናው ከፍ ማለቱ ተመልክቷል። የብሔራዊ አደጋ ቅነሳ ሥራ አመራር ኮሚሽነሩ የልማት አጋሮቹና ግብረሰናይ ድርጅቶች በተለይ በገንዘብ ረገድ የሚሰጡት ችሎታ ከፍ ማለቱን ጠቅሰው በአጠቃላይ ሀገሪቱ ልትደርስ ከምትፈልገው ማህበር ምጣኔያዊ ልማት ራይዋ አኳያ ድጋፋቸውን በታላቅ ድግስና እየጨመሩ ናቸው ብለዋል። መለስካቸው አመሃ ዝርዝሩን ይዟል። የናዝሬት አዳማ የማከማቻ የማጓጓዣና ስርጭት ማዕከል በእንግሊዝኛ አጠራሩ ሎጂስቲክስ ሀብ ከተመሠረተ ሠላሳ ሁለት ዓመታት ማለፋቸውን በዓለም ምግብ ፕሮግራም የናዝሬት ንዑስ ጽፈት ቤት ኃላፊ ሚስተር ሐርመሽ ካፑር ትናንት በተካሄደው የማዕከሉ ርክክብ ሥነ ሥርዓት ላይ አስታውሰዋል። ማዕከሉ በእነዚህ ሁሉ ዓመታት አገልግሎት ሲሰጥ ቢቆይም አያሌ ጉድለቶች እንደነበሩበትም አመልክተዋል። ጉድለቶቹ ተነግሰው ከወጡ በኋላ በዓለም ምግብ ፕሮግራም አማካይነትና ከሌሎች የልማትና የግብረሰናይ ድርጅቶች ጋር በመሆን ማዕከሉን የማስፋፋት በሰው ኃይልና በመሳሪያዎች በይበልጥ የማደራጀት ሥራ መከናወኑም ታውቋል። የዓለም ምግብ ድርጅት የኢትዮጵያ ጽፈት ቤት ተጠሪና ዲሬክተር ጆን አይልፍ የዚህን ሁሉ ሥራ የመጨረሻ ዓላማ በርክክብ ሥነ ሥርዓቱ ላይ አብራርተዋል። በድርቅ የተጎዳው የኢትዮጵያ ሕዝብ ምግቡን በፍጥነት አግኝቶ ባይሆን ኖሮ ይህ ሁሉ ትብብር ለእኔ መና ሆኖ ይታየኛል። ይሁንና ባለፉት የግንቦትና የኅዳር ወራት መካከል ብሔራዊ የአደጋ ቅነሳ ሥራ አመራርና የዓለም የምግብ ፕሮግራም የስርጭት መጠኑን በፍጥነት በእጥፍ መጨመራቸውን ሳበስራችሁ ከፍተኛ ደስታ ይሰማኛል። በሀገሪቱ ሁሉ ከሚሰራጨው የእርዳታ እህል መካከል ከ60 እስከ 70 ከመቶ የሚሆነው ዛሬ በምንገኝበት አዳማ ማዕከል አማካይነት ነው። የዚህን ወሳኝ የሆነ ስፍራ ማዕከልነት በመገንዘብ ነበረ ለሥራው የዓለም የምግብ ፕሮግራምና ኮሚሽኑ የተባበሩት ማዕከሉን በኢትዮጵያ መንግሥት ስም የተረከቡት የብሔራዊ አደጋ ቅነሳ ሥራ አመራር ኮሚሽን ኮሚሽነር ምትኩ ካሳ በሥነ ሥርዓቱ ላይ ባደረጉት አጭር ንግግር የዓለም ምግብ ፕሮግራምንና መላውን ለጋሽ ማህበረሰብ ባለፈው ዓመት በኤልኒኞ ሳቢያ ተከስቶ በነበረው ድርቅ የተፈጠረውን ችግር ለመቋቋም ያደረጉትን ተዋጽኦ አመስግነዋል። በመቀጠልም የዓለም የልማትና ግብረ ሰናይ ድርጅቶች በሀገሪቱ የሚደርሱ ወቅታዊ ችግሮችን ለመፍታት የሚያከናውኑትንና ለሀገሪቱ ልማት ያላቸውን ድርሻ ጠቁመዋል። ማ ጀንሲስ ሃፍ ጀነስ የልማት አጋሮቻችንና ዓለም አቀፍ ግብረሰናይ ድርጅቶች በተለይ በገንዘብና በቴክኒክ ረገድ የሚሰጡት ድጋፍ ከፍ ያለ ነው። በአጠቃላይም ሀገሪቱ ወደፊት ልትደርስበት ከምትፈልገው ማኅበረ ምጣኔ ሀብታዊ ልማት ርዮት አኳያ ድጋፋቸውን በታላቅ ልግስና እየጨመሩ መሆናቸውን ማስታወስ ያስፈልጋል። በተለይ ማዕከሉ አሁን የተደረጉለትን የማሻሻያ ስራዎች ለኮሚሽኑ ተግባራት ያለውን ጥቅም ኮሚሽነር ምትኩ ለጋዜጠኞች ማብራሪያ ሰጥተው ነበረ። እንግዲህ ከእኛ ስራ ጋር በተያዘ ትልቅ አስተዋጽኦ ነው የሚኖረው። ምክንያቱም አዳማ ያለው ማዕከላዊ መጋዘን በአጠቃላይ ለዕለት ደራሽ እርዳታ የሚውለውን እህል 60 በመቶ የምንይዘበትና ስድስት ክልሎችን የምናስተናግድበት ስለሆነ የዚህ ማዕከላዊ መጋዘን አቅም መገንባት ማለት የምናቀርበውን የእርዳታ እህል ፍጥነት ፍጥነትና መጠን ለማሳደግ ጭምር የሚያገለግል በመሆኑ ትልቅ ፋይዳ ነው ያለው። አዲስ በተከናወነው ስራ አማካኝነት ማዕከሉ በብዙ የአገልግሎት ዘርፎች ከፍ ያለ መሻሻል አሳይቷል። ማዕከላዊ መጋዘን ሲቋቋም ሀያ መጋዘኖች አሉት። እያንዳንዱ መጋዘን አምስት ሺህ ሜትሪክ ቶን እህል ነው የሚይዘው በድምሩ እንግዲህ 100 ሺህ ሜትሪክ ቶን ወይም 1 ሚሊዮን ኩንታል አቅም ያለው ነው። ስለዚህ መገንባቱ አንደኛ በአቅም ደረጃ ወደ 23 ሺህ ሜትሪክ ቶን በመጨመር አቅሙ ወደ 123 ሺህ ያሳድጎታል። አንዱ ይሄ ነው። ከዛ ባሻገር ዞረን እንዳየ ነው። አንደኛ ጄኔሬተር እንዲቋቋም እንዲተከል ተደርጓል። ሁለታ ደግሞ አጠቃላይ የአይቲ ክፍሎች የበለጠ የተሳለጡ እንዲሆን በማድረጉ ምክንያት እና ሶስተኛው የመጫንና የማውረድ አቅሙንም በዛው ልክ ያሳደገ ከመሆኑ የተነሳ ቅልጣፌ ወይም ኤፊሽንሲ የጨመረበት ሁኔታ ነው ያለው። የአዳማን የማከማቻ የማጓጓዣና የስርጭት ማዕከል አሻሽሎ ለመገንባት የወጣው ገንዘብ 12 ሚሊዮን ዶላር ወይንም ወደ 264 ሚሊዮን ብር እንደሆነ ታውቋል። ለዚህ እገዛቸውን የሰጡ የዓለም ምግብ ፕሮግራምን ጨምሮ ዩኤስኤአይዲ፣ ወይንም የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ፣ ስዊድን፣ ስዊትዘርላንድ፣ በተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤትና ሌሎችም ይገኙበታል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ